ሀገርኛ ሪፖርት አርብ ህዳር አስራ ሰባት ቀን ሁለት ሺ አስራ አራት ዓመተ ምህረት ጠቅላይ ሚኒስትር አብይ አህመድ በቀጥታ ጦሩን እየመሩት ካሉበት ስፍራ ሆነው በሰበር ዜና እንዳስተላለፉት ካሳጊታንና አካባቢውን በቁጥጥር ስር መዋሉን ገልጸዋል። በማግስቱ ቅዳሜ ህዳር አስራ ስምንት ቀን ሁለት ሺ አስራ አራት ዓመተ ምህረት ደግሞ ጭፍራንና አካባቢውን መቆጣጠር እንደተቻለ ተገልጿል። በህወሀት በኩል እስካሁን በይፋ የተሰጠ ባይኖርም ታዋጊ ኃይል ከሸዋሮቢት ስልሳ እና ሰማኒያ ኪሎ ሜትር ርቀት ላይ ወደሚገኘው የደብረ ብርሃን ከተማም ለመድረስ እንደተቸገሩ ግልጽ ሆኗል። አንዳንድ ትላልቅ አዋጊ መኮንኖችን እንደተነገሩ ተነግረዋል። ነገር ግን ስማቸው አልተገለጽም። እንደ ኃይሌ ገብረስላሴ የመሳሰሉ ታዋቂና ኢንተርናሽናል ሰዎቻችን ሳይቀሩ ወደ ጦር ግንባር እየተመውም ይገኛሉ። በህወሀት በኩል ስለ ጦርነቱ በአሁኑ ጊዜ የሚነገር ምንም የለም። በአየር ስለመደብደባቸው ግን አቶ ጌታቸው ረዳ በይፋ እየተናገሩ ይገኛሉ። ከጦርነቱ ዜና ወጣ ስንል በዚህ የህዳር ወር መጨረሻ ላይ በአባይ ወንዝ ላይ የተገነባው የሀይል ማመንጫ ግድብ የኤሌክትሪክ ሀይል ይሰጣል ተብሎ ይጠበቃል። ያም ቢሆን ሁለቱ የሀይል ማመንጫ ተርባይኖች ቢተከሉም እቃዎቹ በበቂ ሁኔታ ስላልተሟሉ በእቅድ በተያዘው መሰረት በህዳር ወር መጨረሻ ላይ የኤሌክትሪክ ሀይል ይሰጣል ተብሎ በተጠበቀው ቀን ላይሰጥ እንደሚችል ተገምቷል። በሌላም በኩል በቦረና ዞን በተከሰተው መጠነ ሰፊ ድርቅ ለተጎዱ እንስሳት የሚውል መኖ በሀምሳ ሁለት ሄክታር አንድ ጋሻ መሬት በላይ ማለት ነው መሬት ላይ እየለማ መሆኑን ከኦሮሚያ ክልል የተገኘው ዜና ያመለክታል። በዚህ ክልል ከመጋቢት አስራ አምስት ቀን እስከ ግንቦት ወር ድረስ የሚጥለው ዝናብ በአካባቢው ላለው ህዝብ የሚያስፈልገውን ሰባ መቶ የዝናብ ውሃ የሚሰጥ ሲሆን በዘንድሮ ዘመን ግን ይህን ያህል ያህል ድርሻ ዝናቡ አልሰጠም። ሰላሳ በመቶ የሚሆነው ዝናብ ከመስከረም አስራ አምስት ቀን ጀምሮ ለዳር የሚዘልቅ ሲሆን ይህ ደግሞ እስከናካቴው በመቅረቱ የቦረና የምዕራብ ጉጂ የጉጂ የምስራቅ ባሌ የምዕራብና ምስራቅ ሐረርጌ እንዲሁም የባሌ አካባቢዎች ለድርቀት ተጋልጠዋል ተብለዋል። በዚህም ለቁምከብ ትልቂት ተጋልጠዋል። እስካሁን ባለው መረጃ በድርቁ ምክንያት ሰባ አንድ ሺህ ያህል እንስሳት መሞታቸው የተገለጸ ሲሆን አንድ መቶ ሰላሳ አንድ ሺህ የሚሆኑት ደግሞ ለመንቀሳቀስ የሰዎችን ድጋፍ ይፈልጋሉ ተብሏል። ይህም ከተኙበት ማንሳትን ይጨምራል። በመስኖ ለከብቶች መኖ የማልማት ስራ በሰዎች ድጋፍ የሚንቀሳቀሱትን እንስሳት ለመታደግ እንደሚችል የኦሮሚያ ግብርና ሚኒስቴር አስታውቋል። ዶክተር ኢሌኒ ገብረ መድህን የጠቅላይ ሚኒስትሩ የገለልተኛ ኢኮኖሚ አማካሪነት ኃላፊነታቸው መነሳታቸውን የኢትዮጵያ ፕላን ኮሚሽን ትናንት እሁድ ህዳር አስራ ዘጠኝ ቀን ሁለት ሺህ አስራ አራት ዓመተ ምህረት ምሽት ላይ ባወጣው መግለጫ አስታወቀ። እንደ መግለጫው ከሆነ ዶክተር ሌኒ በኤሲኤክስ የሰሩትን ጠንካራ የኢኮኖሚ አስተዋጽኦ ከግምት በማስገባት በቅርብ ርቀት ሆነው ጠቅላይ ሚኒስትሩን በኢኮኖሚ እንዲመክሩ የገለልተኛ ኢኮኖሚ አማካሪ አባል እንዲሆኑ ተሰይመው እንደነበር ይታወቃል። በትናንቱ የመንግስት መግለጫ ዶክተር ኤሌኒ ከገለልተኛ ኢኮኖሚ አማካሪነት አባልነታቸው እንዲገለሉ ከመደረጉም ባሻገር ፕሮፌሰር ኤፍሬም ሳቅ ይመሩት የነበረውና በኢትዮጵያ የሲቪል ማህበራት ማህበረሰብ ድርጅት ድርጅቶች ባለስልጣን በኤፍሬ ሚሳያክ ስም ተመዝግቦ የሰላምና ልማት ማዕከል ተብሎ የሚጠራው የበጎ አድራጎት ድርጅትም ፈቃድ መሰረዙ ተገልጸዋል። የሲቪል ማህበረሰብ ድርጅቶች ባለስልጣን እዚህ ውሳኔ ላይ የደረሰው የአስቸኳይ ጊዜ መመሪያ እዝ የድርጅቱ ፈቃድ እንዲሰረዝ በመወሰኑ ምክንያት መሆኑን ገልጸዋል። ይህንንም ውሳኔ የፍትህ ሚኒስቴር አርብ ዳር አስራ ሰባት ቀን ሁለት ሺህ አስራ አራት ዓመተ ምህረት በጻፉ ደብዳቤ የአስቸኳይ ጊዜ መምሪያ እዝ ያስተላለፈውን ውሳኔ መቀበሉን ማስታወቁም ተገልጿል። የሲቪል ማህበረሰብ ድርጅት ባለስልጣን ይህንን ውሳኔ የተቀበለውም የፍትህ ሚኒስቴር መቀበሉ በይፋ ካስታወቀ በኋላ መሆኑን ተገልጿዋል። የሲሚንቶ ፋብሪካዎች ምርታቸውን የሚያከፋፍኑላቸው ወኪል ድርጅቶችን ስምና አድራሻ በአስቸኳይ ለመንግስት እንዲያሳውቁ የማዕድን ሚኒስቴር ዓርብ በዳር አስራ ሰባት ቀን ባስተላለፈው መመሪያ አስታወቀ። የማዕድን ሚኒስቴር ይህን መመሪያ ያወጣው ከንግድ ሚኒስቴር ባገኘው መመሪያ መሆኑንም አስታውቋል። ከማዕድን ሚኒስቴር በተገኘው ዝርዝር መረጃ መሰረት የሲሚንቱ ፋብሪካዎችን ምርት ማመዛኙ የሚያከፋፍሉት የቀድሞ የህወሀት ድርጅቶች ስለነበሩ በዋጋ ላይ ከፍተኛ ልዩነት መፈጠሩን ለመረዳት ተችሏል ይላል። ድርጅቶች ከአንድ ኩንታል ከአንድ መቶ ሀያ እስከ ሁለት መቶ ሰላሳ ብር አትርፈው ይሸጡ እንደነበርና የሲሚንቶ ውጥረት በነበረበት ወቅት እስከ አራት መቶ ብር ያተርፉም እንደነበር የማዕድን ሚኒስቴር ዝርዝር መግለጫ ያመለክታል። በዚህ የማዕድን ሚኒስቴር መመሪያ እንደተመለከተው አብዛኛዎቹ የሲሚንቶ ፋብሪካዎች ምርት ከግማሽ በታች መቀነሱን ተገልጿል። በአዲስ አበባ ከጥቂት ሳምንታት በፊት በመላ ሀገሪቱ የአስቸኳይ ጊዜ አዋጅ መተግበር ተጀመረ ወዲህ በአዲስ አበባ ከተማ የተለያዩ አካባቢዎች ህገወጥ የመሬት ወረራ መስፋፋቱን የአዲስ አበባ ከተማ ሰላምና ደህንነት ቢሮ አርብ ህዳር አስራ ሰባት ቀን ሁለት ሺ አስራ አራት ዓመተ ምህረት በወቅታዊ ጉዳዮች ላይ ለጋዜጠኞች በሰጠው መግለጫ ለማወቅ ተችሏል። ይህም አገር በአሁኑ ወቅት የወደቀችበትን ሁኔታ እንደ መልካም አጋጣሚ በመውሰድ የከተማው ሰላምና ደህንነት ቢሮ በዚሁ መግለጫው ላይ አስታውቋል። ይህም የተሰራው ቀደም ሲል በተዋቀረ የመንግስት መዋቅር መሆኑን መግለጫው አመልክቷል። በየከተማው ነዋሪ የሆኑት የመሬት ወራሪዎችን በየአካባቢው እየጠቆሙ በብዙ አካባቢዎች የተገነቡ ህገወጥ ቤቶች እንዲፈርሱ መደረጉንም ይኸው መግለጫ ጨምሮ አስታውቋል። በሌላም በኩል የተለያዩ አካላት ባደረጉት ዘመቻ በአዲስ አበባ የጦር መሳሪያዎች፣ የትግራይ ክልል ልዩ ልዩ ልዩ ኃይልና የኦነግ ሸኔ መታወቂያዎችና ሌሎች የተመሳሰሉ መታወቂያዎች፣ የሀገር መከላከያ ሰራዊት እና የትግራይ ክልል ልዩ ልዩ ኃይል ዩኒፎርሞች፣ የጦር መሳሪያዎች፣ ከባድ መሳሪያዎች ጭምር በፍተሻ መያዛቸውን ይኸው መግለጫ ጨምሮ አስታውቋል። በአዲስ አበባ ከተማ የኑሮ ውድኔት ውድነት እየተባባሰ መሆኑን እና ይህንንም ሀገራዊ ወቅታዊ ሁኔታ ከግምት በማስገባት ለተጨማሪ ዘጠና ቀናት ወይም ሶስት ወራት የቤት ኪራይ ጭማሪ ማድረግ እንደማይቻል የአዲስ አበባ ከተማ አስተዳደር አስታወቀ። የከተማ አስተዳደሩም ነሐሴ ሀያ ሁለት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ለመጀመሪያ ጊዜ ለሶስት ወራት የሚቆይ የቤት ኪራይ ጭማሪ መከልከሉን የሚያመለክቱት መመሪያ ማውጣቱ የሚታወስ ነው። ይህ አሁን ለሶስት ወራት የቤት ኪራይ ጭማሪ ማገድ መመሪያ የበፊተኛ እገዳ ማራዘሚያ መሆኑን ተጠቅሷል። በዚህ መሰረት ደንቡ ከጸደቀበት ከነሐሴ አስራ ስምንት ቀን ሁለት ሺህ አስራ ሶስት ዓመተ ምሕረት ጀምሮ የመኖሪያ ቤት ዋጋ መጨመርም ሆነ ተከራይም ከቤት ማስወጣት ለዘጠና ቀናት መከልከሉን እና ወደፊት ታይቶ ለተጨማሪ ቀናት ክልከላው ሊራዘም እንደሚችል አስተዳደሩ አስታውቆ ነበር። በዚያው መሰረት አከራዮች ለመጪዎቹ ሶስት ወራት በቤት ኪራይ ላይ ዋጋ መጨመር ክልክል መሆኑ ተገልጸዋል። በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ወይም ዲያስፖራዎች በጦርነት ለተፈናቀሉ ወገኖች የሚል ሁለት ሚሊዮን ዶላር ድጋፍ በአንድ ወር ውስጥ መሰብሰብ መቻሉን የኢትዮጵያ ዲያስፖራ ኤጀንሲ አስታወቀ። ከዚህ በተጨማሪ ዲያስፖራው ባለፉት አራት ወራት ውስጥ ወይም በመጀመሪያው ሩብ አመት አንድ ነጥብ አንድ ቢሊዮን ዶላር ወደ ሀገር ቤት መላኩም ተገልጿል። ባለፈው አመት ዲያስፖራው ሶስት ነጥብ ስድስት ቢሊዮን ዶላር መላኩ የሚታወስ ነው። ይህም በሐዋላ መሆኑ ነው። ከደቡብ ክልል ወጥቶ የራሱን ክልል ለመመስረት በህዝበ ውሳኔ ያጠደቀው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ህዳር አስራ ሶስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በይፋ ተመስርቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ይህን ህዝበ ውሳኔ በተመለከተ በሰጠው መግለጫ እንዳስታወቀው ለህዝበ ውሳኔው ድምፅ ለመስጠት የተመዘገበው ህዝብ አንድ ሚሊዮን ሶስት መቶ አርባ አራት ስድስት መቶ ሀያ ሁለት ሲሆን ከዚህ መካከል ድምጽ የሰጡት አንድ ሚሊዮን ሁለት መቶ ስልሳ ሁለት ሺ ስድስት መቶ ሰባ ዘጠኝ ሰዎች ናቸው። በተከናወነው ህዝበ ውሳኔ ኮንታ ልዩ ወረዳ፣ ምዕራብ ኦሞ ዞን፣ ቤንች ሸካዛፍ ዞን፣ ዳውሎ ዞን፣ ከፋ ዞን እና ሸካ ዞን በጋራ ክልል መመስረታቸውን አረጋግጠዋል። የክልሉ ምስረታ የተካሄደው በከፋሉን ቦንጋ ከተማ ነበር። የአዲሱ ክልል ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ ሲሆኑ የደቡብ ምዕራብ ኢትዮጵያ አንድ ዋና ከተማ እንደማይኖረውም ተገልጿል። ለመጀመሪያ ጊዜ ክልሎች በኢትዮጵያ ሲመሰረቱ በስምምነት ባለብዙ ማዕከል እንደሚሆን ተገልጿል። ብዝሃ ክልል እንደመሆኑ ከአሁን ቀደም ባልተለመደ ሁኔታ አዲስ አሰራርን ይህ ክልል ያስተዋወቅ መሆኑን አስተዳዳሪው ዶክተር ነጋሽ ዋገሹ በምስረታው ዕለት ተናግረዋል። ለጊዜው ግን ቦንጋ እንደ ዋና ከተማና እንደ ክልሉ መቀመጫ ልታገለግል እንደምትችል ተገልጸዋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።